እስክንድር እንደምን አመሸህ። እንደምን አመሸህ አሉላ። ዛሬ ጥቅምት ስድስት ሁለት ሺህ አስራ አንድ አመተ ምህረት የዋለው የህዝብ ተወካዮች ምክር ቤት አዲስ የካቢኔ ሹመት ሰይሟል። ከሀያው የካቢኔ ሹመት ውስጥ ከፊሉ ሴቶች መሆናቸው ተገልጧል። የካቢኔ አባላትን ቁጥር ከሀያ ስምንት ወደ ሀያ መውረዱ ተገልጿል። እስኪ የሆነውን ነገር በወጉ አስጨብጠን። አዎ አሉላ፣ አንተም እንዳልከው ዛሬ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት ካቢኔ በእውነቱ እስካሁን ከነበሩት በስብጥር ደረጃ በጣም የተለየ ነው። በርካታ ሴቶች በቁልፍ ኃላፊነቶች ተመድበዋል። ከነዚህ ውስጥ ለምሳሌ ዛሬ የሆኑ ከፓርላማ አፈጉባኤነት ጉባኤነት የለቀቁት ሙፈሪያት ካሚል እንግዲህ የቀድሞዋ የኢትዮጵያ የህዝብ ተወካዮች ምክር ቤት አፈጉባኤ ያን የምንጠራቸው አሁን አዲስ የተቋቋመው የሰላም ሚኒስቴር ሚኒስትር ሆነዋል። እንግዲህ በዚህ ሚኒስቴር መስሪያ ቤት ስር አሉላ በርከት ያሉ የኢትዮጵያ የደህንነት መስሪያ ቤቶች አሉ። ስለዚህ ወይዘሪት ሙፈሪያት ካሚል በርከት ያሉ የደህንነት መስሪያ ቤቶችን በበላይነት የሚመራው የሰላም ሚኒስቴር የተባለው አዲስ የሚኒስቴር መስሪያ ቤት ሚኒስትር ሆነው ተሹመዋል። በሱ ስር በሰላም ሚኒስቴር ስር ካሉት የደህንነት መስሪያ ቤቶች መካከል ለምሳሌ የመረጃ ደህንነት ኤጀንሲ፣ የፌዴራል ፖሊስ ኮሚሽን እንደዚሁም ሌሎችም ይገኙበታል። እንደዚህ እያለ መቀጠል እንችላለን። አሉላ ሌላዋ ቁልፍ በቁልፍ ኃላፊነት ላይ የተሾሙት ሴት ኢንጂነር አይሻ መሀመድ ናቸው። የመጀመሪያዋ ሴት የመከላከያ ሚኒስትር ሆነዋል። ኢንጂነር አይሻ ከዚህ ቀደም የባህልና ቱሪዝም እንደዚሁም የኮንስትራክሽን ሚኒስትር ነበሩ። ይህ ወይዘሮ ማለት ነው። አሁን እንግዲህ የመከላከያ ሚኒስትር ሆነዋል። አንተም እንዳልከው ዛሬ ይፋ በተደረገው ካቢኔ ውስጥ ስማቸው ከተደመጠ ውስጥ ሀምሳ ከመቶ ሴቶች ናቸው እና ይህ የመጀመሪያው ነው ማለት ይቻላል። የዚህ ምክንያቱ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደገለጹት ሴቶች በአገሪቱ ውስጥ ላደረጉት አስተዋጽኦ እውቅና ለመስጠትና ሌሎችንም ምክንያቶችን ዘርዝረዋል። በነገራችን ላይ እነዚህ ይህ ዛሬ ይፋ የተደረገው ካቢኔ በአገሪቱ እየተካሄደ ያለው የለውጥ ሂደት አንድ አካል መሆኑም ጠቆም ተደርጓል። በዚህም መሰረት አዳዲሶቹ የካቢኔ ሚኒስትሮች ማለት ነው ወይም ሚኒስትሮቹ የራሳቸው ሚኒስቴር መስሪያ ቤቶች ሚኒስቴር መስሪያ ቤቶች ውስጥ ማሻሻያ እንዲያደርጉ ይጠበቃል። ቢሮክራሲን ማስወገድ የመሳሰሉትን አላማ ይዘው ማለት ነው። መልካም አሉላ፣ እንግዲህ ከጥያቄ በመነሳት እቀጥላለሁ። መልካም እስክንድር፣ ቀደም ብለህ በርከት ያሉ ትልልቅ የተለዩ ሁኔታዎችን ጠቅሰሃል። የሰላም ሚኒስትሯን ወይዘሮ ሙፈሪያት ካሚል የደህንነት መስሪያ ቤቶችን ጭምር በስሩ የሚታቀፍ መሆኑን ገልጸዋል። የምህንድስና ባለሙያ አይሻ መሐመድ የሀገር መከላከያ ሚኒስትር ሆነዋል። ከዚህ ቀደም ያልታየ ብቻ ሳይሆን በኃላፊነቱም ክብደት፣ ይልቁንም ደግሞ አሁን ባለው የአገሪቱ ሁኔታ ሊኖር የሚችለውን ሚና ለመመልከት የሚጋብዝ ይመስለኛል። ይሄ ምናልባትም በተለየ ሁኔታ የታየ የጾታ ስብጥር አዎንታዊ እርምጃነት እኩል ለሴቶች እውቅና የሰጠ ብለዋል ጠቅላይ ሚኒስትሩ። በአጠቃላይ በሀገሪቱ ለማምጣት ከሚፈለገው ለውጥ አንጻር የግለሰቦቹ ብቃትስ የቱን ያህል ግምት ተሰጥቶታል? ከዚህ ቀደም ከተለያዩ አካባቢዎች የመጡ የተለያዩ ውክልና ያላቸው ሰዎች የፓርቲ ውክልናን ጨምሮ ቀደም ሲል የቆየ አሰራር ይታወቃልና አሁንስ ከአሁን ቀደም ታይቶ የማይታወቅ በሚሰኝ ደረጃ አዎንታዊ እርምጃነቱ እኩል፣ የግለሰቦችንስ ብቃት በተመለከተስ በዚህ ደረጃ በአሁን ሰዓት ሊባል የሚችል ነገር አለ ከወዲሁ አንተ የተረዳኸው? አዎ፣ እንግዲህ አሉላ፣ አንተም እንደምታውቀው ኢህአዴግ ወደ ስልጣን ከመምላበት ጊዜ ጀምሮ የሚሰጡ ሹመቶች ወይም የካቢኔ ቦታዎች መነሻ ከሚያደርጓቸው ነገሮች አንዱ የብሔረሰብ ማንነትን ነው። የብሔረሰብ ስብጥርን ከግምት ያስገቡ ሹመቶች ሲሰጡ ቆይተዋል። ባለፉት ዓመታትም አሁንም እንግዲህ አገሪቱ በለውጥ ላይ ባለችበት በዚህ ሰዓትም እነዚህ ነገሮች ከግምት መግባታቸውን የሚያሳይ ነው። ተሿሚዎቹ ሴቶች አሉላ ቅድም የጠቀስናቸውም ሌሎቹም እንግዲህ ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው ወይም የተለያዩ ኢትዮጵያ አካባቢዎችን የሚወክሉ ናቸው። ለምሳሌ ኢንጂነር አይሻ መሀመድ ከአፋር፣ ወይዘሮ ሙፈሪያት ካሚል ከደቡብ፣ እንደዚሁም ሌሎቹም ከተለያዩ የኢትዮጵያ አካባቢዎች የሚመጡ ናቸው። ወይዘሮ አዳነች አቤቤ ከኦሮሚያ ለምሳሌ የጉምሩክ መስሪያ ቤት እንዲመሩ የተሾሙ ናቸው። ወይዘሮ ዳግማዊት ሞገስ ከብአዴን። እንደዚህ እያለን መሄድ እንችላለን እና እነዚህ ነገሮች ከግምት መግባታቸውን ማየት ይቻላል እዚህ ላይ ነገር ግን በሴትነታቸው ብቻ ነው ወይ ፣ ደግሞ የጾታ ስብጥርን ከግምት በማስገባት ለማመጣጠን ሲባል ብቻ ነው ወይስ በትክክል ያንን ኃላፊነት ሊወጡ የሚችሉ መሆናቸውም በደንብ ታስቦበታል የሚል ነው የአንተ ጥያቄ። ይህንን በተመለከተ እንግዲህ ስንመለከታቸው አንዳንዶቹ እዚህ ከተሾሙት ውስጥ ባለፉት ጥቂት ዓመታት ውስጥ በተለይ ወደ ከፍተኛ ኃላፊነት በአጭር ጊዜ ውስጥ የመጡ ናቸው። በተለይ አሁን ከተጀመረው የለውጥ እንቅስቃሴ አንጻር ደግሞ በጠቅላይ ሚኒስትሩ እምነት የሚጣልባቸው መሆናቸውን የሚናገሩ ወገኖች አሉ። ቀደም ሲል ሳናግራቸው የነበሩ አንድ ተንታኝ እንዳሉት ግን በእሳቸው ሐሳብ ማጠቃለል ብችል፣ ዛሬ ከተሾሙት ሰዎች ማንነት ይልቅ አብዛኛው ሰው ከግምት የሚያስገባው የዶክተር አብይን ማንነት ነው። ዶክተር አብይ ያላቸው ተቀባይነት በሀገሪቱ ውስጥ አሁንም ከፍተኛ ነው እና እሳቸው የሚያቋቁሙት ካቢኔም በእሳቸው አይን ሊታይ ይችላል። ስለዚህ ምናልባት ሚዛን የሚደፋው የእሳቸው ማንነት ነው። ሰው በሳቸው እሳቸው በሚሰሩት ስራ ላይ ያለው ከፍተኛ እምነት ወይም ለለውጡ ያለው ድጋፍ እነዚህም ሰዎች ገና እንግዲህ በሂደት ማናቸው የስራ ውጤታቸው ምን ይመስላል የሚለው በሂደት የሚታይ ሆኖ፣ ግን ለጠቅላይ ሚኒስትሩ ያለው ድጋፍ ስለነዚህም ሰዎች ድጋፍ ሊሆናቸው ይችላል የሚልነት አለ በአንዳንድ ወገኖች እና ተንታኞች በኩል።